የትግራይ ብሔራዊ ክልላዊ ምክር ቤት ሶስተኛ አስቸኳይ ስብሰባ አካሂዶ የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል የክልሉ ምክትል አስተዳዳሪ ሆነው እንዲሰሩ በህውሃት አቅራቢነት ተሾመዋል። የትግራይ ዘጋቢያችን አለም ፍስሐ ከመቀለ የላከው ዘገባ ዝርዝሩን ይዟል። የትግራይ ብሔራዊ ክልላዊ ምክር ቤት ዛሬ ጥር ሁለት ሁለት ሺህ አስር ዓመተ ምህረት ባካሄደው አስቸኳይ ስብሰባ የሹመት ሽሙሽራ አደረገ። የትግራይ ብሔራዊ ክልላዊ መስተዳድር ፕሬዝደንት አቶ አባይ ወልዱ በማዕከላዊ ኮሚቴ ግምገማ ጊዜ ከህወሀት ሊቀመንበርነታቸው እንደወረዱ ይታወቃል። ዛሬ በዋለው አስቸኳይ የምክር ቤት ስብሰባ ደግሞ ከክልሉ ሊቀመንበርነት ተነስተዋል። ሁለት የክልሉ ስራ አስፈጻሚና አንድ የዞን ዋና አስተዳዳሪ ከኃላፊነታቸው አስነሳ። ይህ ከኃላፊነት የመነሳት ምክንያት የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ለሰላሳ አምስት ቀናት ባካሄደው ግምገማ መነሻ በማድረግ ነው። ይህ ከኃላፊነት የመነሳት ስራ የተወሰደ የህወሀት ማዕከላዊ ኮሚቴ የከገመገመው በጥቂት የተወሰደ ሲሆን፣ ግምገማው እየቀጠለ ሲሄድ ከግምገማው በመነሳት የማስተካከያው ስራ ቀጣይ መሆኑ ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። አለም ፍስሀ ከመቀሌ ከተማ።